ፍ አድቬንቲስት ሬዲዮ የአማርኛው ክፍል ዘውትር በዚህ ሰዓት እየተዘጋጀ ወደ እናንተ የሚደርሰውና ልዩ ልዩ መንፈሳዊ ጥንክሮችን ይዘን የምንቀርብበት ሰዓት እነሆ ተጀመረ። ትወደዳችሁ እንደምንሰነብታችሁ እነሆ በዚህ ሰዓት ከእኛ ጋር ለመቆየት ምርጫችሁን ስላደረጋችሁ መልካም አደረጋችሁ ስንል በሚኖረን የአብሮነት ቆይታም እንደምትባረኩ ተስፋ በማድረግ ነው። ለዛሬ ይዘንላችሁ የምንቀርበው ትንክር ወደ ክርስቶስ የሚመራ መንገድ በሚል ርዕስ በኤለን ኋይት ተጽፎ በትንቢት ቃል የወንጌል አገልግሎት የተረጎመውን መጽሐፍ ትረካን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዘለቁ ስንል እንደምትባረኩ ተስፋ በማድረግ ነው። ባለፈው መሰናዷአችን ኀጢአትን መናዘዝ በሚል ርዕስ ኀጢአትን መናዘዝ ማለት ምን ማለት እንደሆነ የሚያስዳስስ ክፍል ማቅረባችን ይታወሳል። ዛሬ በሚኖረን ቆይታ ደግሞ ቅድስና በሚል ርዕስ ቆይታ እናደርጋለን። መልካም የበረከት ጊዜ ለሚኖራችሁ። ማንኛውም አስተያየት አድራሻችንን እናስታውሳችሁ ስልክ 011551199 ላይ ዘወትር በሥራ ሰዓት ብትደውሉልን ወይም በአጭር የጽሑፍ መልእክት ደግሞ በ0911 13 7222 ላይ ብትልኩልን፣ እንዲሁም በመልእክት ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ የአማርኛው ክፍል የመልእክት ሳጥን ቁጥር 145 አዲስ አበባ ብላችሁ ብትጽፉልን በደስታ ልናስተናግዳችሁ እንጠብቃችኋለን። ስለዚህ ጻፉልን፣ ደውሉልን። ከሚከተለው መዝሙር በኋላ ወደ ተዘጋጀው ጥንክር እንተላለፋለን። መልካም የበረከት ጊዜ አብራችሁን ቆዩ። home Av håndete, men løs. I'm it to ክርስቶስ የሚመራ መንገድ ጸሐፊ ኤለን ዋይት ትርጉም የትንቢት ቃል የወንጌል አገልግሎት ተራኪ ምህረት ዳኘው ክፍል ስድስት ቅድስና ወደ ክርስቶስ የሚመራ መንገድ እምነትና ተቀባይነት ማግኘት። ሕሊናዎ በመንፈስ ቅዱስ ሲነቃቃ የኀጢአትን ክፋት፣ ኃይል፣ ክስ እንዲሁም ዋይታን ማስተዋል ይችላሉ። ኀጢአትንም በመጸየፍ ይመለከቱታል። ኀጢአት ከእግዚአብሔር የለየዎት መሆኑንና በክፉ ኀይል ግዞት ሥር መውደቀዎን ያስተውላሉ። ከዚህ ግዞት ለማምለጥ በታገሉ ቁጥር ረዳት አልባነትዎን አብልጠው ያስተውላሉ። የሐሳቦ መነሻም ሆነ በልቦ ያሉት ነገሮች ንጽሕና የጎደላቸው እንደሆኑና ሕይወቶ በስስትና በኀጢአት የተሞላ መሆኑን ይመለከታሉ። በመሆኑም ይቅር ለመባል ከበደል ለመንጻት፣ እንዲሁም ነፃ ለመውጣት ይናፍቃሉ። ታዲያ ከእግዚአብሔር ጋር ኅብረት የመፍጠርና ዳግም በአምሳሉ የመቀረጽ ዕድል ያገኙ ዘንድ ምን ማድረግ ይችላሉ? አጥብቀው የሚሹት ነገር ቢኖር ሰማያዊውን ይቅርታና ሰላም እንዲሁም ፍቅርን ነው። ይህን ነገር ገንዘብ ሊገዛው፣ አእምሮ በጥረቱ የግሉ ሊያደርገው፣ ወይም ጥበብ ሊያገኙ አይችልም። እነዚህን ነገሮች ከእግዚአብሔር በስጦታ መልክ ይቀበሏቸዋል እንጂ በግል ጥረቶ የራስዎ ለማድረግ በፍጹም ተስፋ ማድረግ አይችሉም። እግዚአብሔር ግን ያለ ገንዘብ ያለ ዋጋ በስጦታ መልክ ያበረክተውለታል። ኢሳይያስ 1፥18 ይመልከቱ። በመሆኑም እጆችዎን ዘርግተው መቀበል እስከቻሉ ድረስ በእርግጥ የእርስዎ ናቸው። ጌታ አምላክ እንዲህ ይላል፣ ኀጢአታችሁ እንዳለላ ቢቀላ እንደ በረዶ ይነጻል። ኢሳይያስ 1፥18 አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ እዝቅኤል 36 26 ኃጢአትዎን ተናዘዋል፣ ከልቦ አርቀውታል፣ ራስዎን ለእግዚአብሔር ለመስጠት ወስነዋል። ከዚህ በኋላ ወደ እርሱ በመሄድ ኃጢአትዎን እንዲያጥብልዎና አዲስ ልብ እንዲሰጦ ይጠይቁት። ከዚያም በገባው የተስፋ ቃል መሠረት የጠየቁትን እንደ ተቀበሉ ይመኑ። እግዚአብሔር ቃል የገባልንን ስጦታ የራሳችንን ለማድረግ እንደ ተቀበልነው መቁጠር እንዳለብን ኢየሱስ በምድር ላይ ሳለ ያስተምረን የነበረው ትምህርት ነበር። ሕዝቡ በኢየሱስ ኃይል ባመነ ጊዜ ከደዌያቸው ይፈውሳቸው ነበር። ማየት የሚችሉትን ነገር በማሳየት አካላቸውን በመፈወስ ማየት የማይችሉትን ይኸውም፣ የኀጢአት ይቅርታን ለመስጠት የሚችልበት ኃይል እርሱ እንዳለው እንዲያምኑ ይረዳቸው ነበር። ኢየሱስ ሽባውን በፈወሰ ጊዜ ይህን ሁኔታ በግልጽ ጠቅሶታል። ነገር ግን የሰው ልጅ በምድር ላይ ኀጢአትን የማስተሰረይ ሥልጣን እንዳለው እንድታውቁ ነው በማለት ሽባውን፣ ተነሣ ቃሬዛህንም ይዘህ ወደ ቤት ሂድ አለው። ማቴዎስ 96 ይመልከቱ። እንዲሁም ኢየሱስ ያደረገውን አስመልክቶ ወንጌላዊው ዮሐንስ ሲናገር ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ እንድታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይተጽፏል ይላል ዮሐንስ 20፥31። የኃጢአትን ይቅርታ እናገኝ ዘንድ እንዴት በእርሱ ማመን እንዳለብን ኢየሱስ የታመሙትን እንዴት እንደፈወሰ ከሚገልጹ የመጽሐፍ ቅዱስ ክፍሎች እንኳን ሳይቀርብ መማር እንችላለን። በቤተ ሳይዳ ወደ ነበረው ሽባ ሰው ታሪክ እንመልከት። ይህ በሥቃይ ላይ የነበረ ምስኪን አንዳችም የሚረዳው ሰው አልነበረም። እንዲሁም ላለፉት ሰላሳ ስምንት ዓመታት አንዴም እንኳ እግሮቹን ተጠቅሞባቸው አያውቅም። ነገር ግን ኢየሱስ ተነሳ፣ ቃሬዛህን የሚዘሂድ ሲል ተናገረው። ምናልባትም ይህ ሕመም የደቆሰው ሰው ጌታ ሆይ፣ የምታድነኝ ከሆነ ለቃልህ እታዘዛለሁ ማለት ይችል ነበር። ምስኪኑ ሰው በዚህ ፋንታ ከክርስቶስ አንደበት በወጡት ቃላት በማመን ወዲያውኑ ማድረግ ያለበትን አደረገ። ለመራመድ ፈቃደኛ ሆነ ተራመደም። ክርስቶስ የተናገረውን ቃል ተከትሎ ተንቀሳቀሰ፣ እግዚአብሔርም ኃይል ሰጠው፣ ከህመሙ ተፈወሰ። ከዚህ ሽባ ጋር የሚያመሳስልዎት ነገር ቢኖር እርሶም እንደ እርሱ ኃጢአተኛ መሆኖ ነው። ላለፈው ኃጢአቶ ስርየት ማግኘት ወይም በራስዎ ብርታት ልቦን ማንጻት አይችሉም። ነገር ግን እግዚአብሔር በክርስቶስ በኩል እነዚህን ሁሉ ያደርግለ ወሰን ቃል ገብቷል። በዚህ ተስፋ በማመን ኃጢአትዎን ይናሰሱ ራስዎንም ለእግዚአብሔር ያስረክቡ። እርሶንም ለማገልገል ፈቃደኛ የሆኑ እርስዎ ይህንን በሚያደርጉበት ጊዜ እግዚአብሔርም ቃል የገባውን ለእርስዎ ይፈጽማል። ይቅር እንደተባሉና እንደ ነጹ በማመን የተስፋው ቃል በእርስዎ ሕይወት እንደተፈጸመ ቢያምኑ እግዚአብሔር ደግሞ ይህንን እምነት ሆን እውን ያደርገዋል። ልክ ኢየሱስ ለሽባው ሰው እንደተፈወሰ ባመነ ጊዜ የሚራመድበትን ኃይል እንደሰጠው ሰጠው። እርሶ ይድናሉ። እንደ ዳኑ እስኪሰማው ድረስ አይጠባበቁም። ይልቁንም አምናለሁ፣ ድኛለሁ። ይህንንም የምለው ስሜቴ መስክሮልኛል ሳይሆን እግዚአብሔር ቃል ስለገባልኝ ነው ይበሉ። ኢየሱስ ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ ታድርጋችሁ ብታምኑ ይሆንላችኋል፣ ይላል ማርቆስ 1124 ላይ። ይህን ተስፋ ለመቀበል የተቀመጠ ቅድመ ሁኔታ ያለ ሲሆን ይኸውም በጸሎት የምንለምነው ነገር ከእግዚአብሔር ፈቃድ ጋር የተስማማ እንደሆነ ነው። በመሆኑም እነዚህን በረከቶች መጠየቅና እንደተቀበልናቸው ማመን እንዲሁም ስለተደረገልን ነገር እግዚአብሔርን ማመስገን እኛ ፋንታ ነው። ወደ ኢየሱስ በመቅረብ ከኃጢአት እንድንነጻ እንዲሁም ከሕጎ ፊት ያለ ጸጸት ወይም ሐዘን እንቆም ዘንድ እድል ሰጥቶናል። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም እንደ ሥጋ ፈቃድ ሳይሆን እንደ መንፈስ ፈቃድ ይመላለሳሉና። ሮሜ 8 አንድን ያንብቡ። ስለዚህ እናንተ የራሳችሁ አይደላችሁም በዋጋ ተገዝታችኋልና። የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም፣ በክርስቶስ ክቡር ደም ነው። እንግዲህ እግዚአብሔርን በማመን ብቻ መንፈስ ቅዱስ በልቦ ውስጥ አዲስ ሕይወት እንዲወለድ አድርጓል። በእግዚአብሔር ቤተሰብ ውስጥ እንደተወለደ አዲስ ሕፃን ይቆጠራሉ እግዚአብሔርም አንድያ ልጁን በሚወድበት ፍቅር እርስዎንም ይወደታል ራስዎን ለኢየሱስ ከሰጡ በኋላ ወደ ኋላ መመለስ ወይም ራስዎን ከእርሱ መነጠል የለብዎትም ይልቁንም በየቀኑ እኔ የክርስቶስ ነኝ ራሴን እርሱ አሳልፌ ሰጥቻለሁ በማለት እርሱ መንፈሱን እንዲሰጠውና በጸጋው ዙሪያ ይጠብቀ ዘንድ ይጠይቃል እግዚአብሔርን ልጅ የሆኑት ራስዎን ለእርሱ በመስጠትና በእርሱ በማመን እንደሆነ በእርሱ መኖረውንም መቀጠል ይኖርበታል። ሐዋርያው እንዲህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደ ተቀበላችሁት በእርሱ ተመላለሱ። ቆላሲያስ ፪፥፮ አንዳንዶች የእርሱን በረከት ከመጠየቃችን በፊት ሕይወታችንን የተለወጠ መሆኑን ለእግዚአብሔር ለማሳየት ለተወሰነ ጊዜ ልንፈትሽ ይገባናል ብለው ያስባሉ። ነገር ግን የጌታን በረከት አሁኑኑ መጠየቅና የግላቸው ማድረግ ይችላሉ። ድካማቸውን ለማሸነፍ የእግዚአብሔር ጸጋ እና የክርስቶስን መንፈስ ያስፈልጋቸዋል። ካልሆነ ግን ክፉን ማሸነፍ አይችሉም። ኢየሱስ ግና ኃጢአታችን ረዳተቢስና ትገኛ እንደሆንን ባለንበት ሁኔታ ወደ እርሱ እንድንመጣ ይወዳል። ከነደካማነታችንና መተላለፋችን በንስሐ እግሮቹ ስር መውደቅ እንችላለን። እርሱም በፍቅር እጆቹ ያቅፈናል፣ ቁስላችንን ይጠግንልናል፣ ከርኩስነታችንም ሁሉ ያጠራናል። ይህንንም ማድረግ ለእርሱ ክብሩ ነው። በሺ ለሚቆጠሩ ሰዎች ውድቀት አንዱ መንስኤ ኢየሱስ በግል ይቅር እንደሚላቸው አለማመናቸው ነው። እግዚአብሔር ቃል የገባውን በቀጥታ አይቀበሉትም። ይቅርታ ለእያንዳንዱ ኃጢአት በነፃ የመሰጠቱን ዕድል ሁሉም ለራሱ ሊያውቅና ሊቀበል ይገባል። እግዚአብሔር የሰጠው ተስፋ ለሌሎች እንጂ እርስዎን እንደማይጨምር አድርጎ የማሰቡን ጥርጣሬ ያስወግዱ። ተስፋዎቹ የተሰጡት በንስሐ በፊቱ ለሚቀርቡ ሁሉ ነውና በክርስቶስ አማካኝነት ብርታትና ጸጋ በአገልጋይ መላእክቱ በኩል ለእያንዳንዱ አማኝ ነፍስ እንዲሰጡ ተደርጓል። በመሆኑም በሞተለት በኢየሱስ በኩል ብርታትን ንጽሕናንና ጽድቅን ማግኘት የማይችል አንድም ኃጢአተኛ የለም። እንዲኖሩ እንጂ እንዳይሞቱ ልመናውን የሚያቀርበው ጌታ በኃጢአት የተበከለውን ልባችንን አውልቆ ነጩን የጽድቅ ሸማ ሊያለብሳቸው እየጠበቃቸው ይገኛል እንዲኖሩ እንጂ እንዳይሞቱ ልመናውን የሚያቀርበው ጌታ በኃጢአት የተበከለውን ልባቸውን አውልቆ ነጩን የጽድቅ ሸማ ሊያለብሳቸው እየጠበቃቸው ይገኛል። ሰብአዊ ፍጡራን አንዳቸው ሌላቸውን በሚያስተናግዱበት ዐይነት መንገድ እግዚአብሔርኛን አያስተናግደንም። የእርሱ ሐሳብ የምሕረት የፍቅርና በረራሄ የተሞላ ሐሳብ ነው። እንዲህም ይላል ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱም ምሕረት ይደረግለታል ወደ አምላካችን ይመለስ ይቅርታው ብዙ ነውና ኢሳይያስ 557 ሳሰባት መተላለፍን እንደ ደመና ኀጢአትን እንደ ማለዳ ጭጋግ ጠርጌ አስወግቻለሁ ተበዥቻችኋለሁ እና ወደ እኔ ተመለሱ ይለናል ኢሳይያስ 44፥22 ላይ ማንም እንዲሞት አሊሻምና ይላል እግዚአብሔር፣ ወደ እኔ ተመለሱና በሕይወት ኑሩ። ሕዝቅኤል 18 32 ን ያንብቡ። ሰይጣን ከእግዚአብሔር የተሰጠንን የተረጋገጠ በረከት ለመስረቅ ዝግጁ ነው። እርሱ እያንዳንዱን የተስፋ ጭላንጭልና የብርሃን ጭረር ከነፍሳችን ሊወስድ ይመኛል። በመሆኑም ይህ ምኞቱ እውን ይሆን ዘንድ ልንፈቅድለት አይገባም። ጆሮዎችዎን ለፈታኙ በመስጠት ፋንታ እንዲህ በሉ እኔ ሕያው እሆን ዘንድ ኢየሱስ ሞተልኝ። ይወደኛል። እንድጠፋ የእርሱ ምኞት አይደለም። በረራዬ የተሞላ ሰማያዊ አባት አለኝ። ምንም እንኳ ፍቅሩን ባበላሽና በረከቱን ባባክንም፣ ነገር ግን ተነስቼ ወደ አባቴ ቤት በመሄድ እንዲህ ይለዋለሁ፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅህ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንድ ቁጠረኝ። ይህ ተምሳሌት ተቅበዝብዞ የነበረው ልጅ እንዴት ተቀባይነት እንዳገኘ ያወሳል። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት፣ ወደ እርሱም እየሮጠ ሄዶ አቅፎ ሳመው ይለናል። ሉቃስ 15 ከ18 እስከ 20 ያለውን ያንብቡ። ይህ ልብ የሚነካ ምሳሌ እንኳ የሰማያዊውን አባት ወደር የለሽ ርራሄ ለመግለጽ ብቁ አይደለም። ጌታ በነቢያቱ አማካኝነት በዘላለማዊ ፍቅር ወድጄሻለሁ፣ ስለዚህም በርህራሄ ሳብሁሽ ኤርምያስ 31፥3 በማለት ይናገራል። የጠፋው ልጅ ከአባቱ ቤት ርቆ በባዕድ አገር የነበረውን ሁሉ ያባክን በነበርበት ጊዜ የአባቱ ልብ እርሱን ይናፍቅ ነበር። የአባቱ መናፈቅ ልጁ ወደ እግዚአብሔር ይመለስ ዘንድ ነፍሱን ያነቃ ያባብል እንዲሁም በፍቅር ወደ ተሞላው የአባቱ ልብ ይስበው ነባል። በተስፋ የተሞሉት የመጽሐፍ ቅዱስ ገጾች ከፊትዎ ተገልጠው እያሉ ለጥርጥር ቦታ ሊኖረው ይችላልን? ኃጢአቱን ለመተውና ወደ እግዚአብሔር ለመመለስ የሚናፍቀው ምስኪኑ ኃጢአተኛ በንስሐ ወደ እግሮቹ ስር እንዳይመጣ ጌታ ይከለክለዋል ብለው ያምናሉ? ከእንግዲህ ከእንዲህ ያለው አስተሳሰብ አጥብቀው ይራቁ። ሰማያዊውን አባትዎን በዚህ መልኩ ከማሰብ በላይ ነፍስዎን ሊጎዳ የሚችል አንዳች ነገር የለም። ኃጢአትን የሚጠላውና ኃጢአተኛውን የሚወደው አምላክ ሁሉም ይዱና በክብር መንግሥት ዘላለማዊ በረከት ያገኙ ዘንድ በክርስቶስ ውስጥ ሆኖ ራሱን ሰጠ። እርሱ ለእኛ ያለውን ፍቅር ለማሳየት ከመረጠበት መንገድ ውጭ ምን ዐይነት የጠነከረ ወይም ይበልጥ በርህራሄ የተሞላ ቋንቋ መጠቀም ይችል ነበር። እናት የምታጠባውን ልጇን ልትረሳ ትችላለችን? ለወለደች ውስጥ ልጅ አትራራለትምን? ምናልባት እርሷ ትረሳ ይሆናል፣ እኔ ግን አረሳሽም። ኢሳይያስ 4915 ላይ የተጻፈው በጥርጣሬና በፍርሃት ወጀብ ውስጥ እየዋለሉ ከሆነ ቀና ብለው ይመልከቱ። እነሆ አማላጃችን ኢየሱስ ሕያው ሆኖ ይኖራል። እግዚአብሔር የወደደውን ልጁን ስለሰጠ ሰጠ ያመስግኑት። ደግሞም የእርሱ መሞት በእርስዎ ሕይወት ዋጋ እንዳያጣ ይጸልዩ። መንፈስ ቅዱስ ዛሬውኑ ግብዣውን ያቀርብልሆታል። በሙሉ ልቦ ወደ ኢየሱስ ይምጡና በረከቱን ይውሰዱ። የተስፋ ቃሎቹን ሲያነቡ እነዚህ ቃላት ገለጽ በማይችል ፍቅርና ረራሄ እንደተሞሉ ያስታውሱ። ይህ ሊነገር በማይቻል ፍቅር የተሞላው ግዙፉ አምላካዊ ልብ ስፍር ቁጥር በሌለው ረራሄ ኃጢአተኛውን ወደ ራሱ ይስባል። በደሞ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። ኤፌሶን አንድ ሰባት ይመልከቱ። አዎ እግዚአብሔር እርዳቶ መሆኑን ብቻ ይመኑ። አዎ እግዚአብሔር ረዳተው መሆኑን ብቻ ይመኑ። እርሱ አምላካዊውን ግብረገባዊ አምሳል በሰብአዊ ፍጡር ውስጥ ሊያኖር ይሻል። ኃጢአቶን በመናዘዝ እና በንስሐ ወደ እርሱ ሲመጡ በመረትና በይቅርታ ይቀርበወታል። ወደ ክርስቶስ የሚመራ መንገድ ጸሐፊ ኤለን ዋይት ትርጉም የትንቢት ቃል፣ የወንጌል አገልግሎት ተራኪ ምህረት ዳኘው። ወደ ክርስቶስ የሚመራ መንገድ نو النسكاة لن النسكاة لاني قوسو የነበረን ቆይታ እንደ ተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛው ማስተያየት የስልክ መስመራችንን 011551199 የውስጥ መስመር 242 ወይም 243ን የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት እንዲሁም ለአጭር የጽሑፍ መልእክት 0931 67027ን በመጠቀም ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።